The voice of America You Y America Dims Radio Tabano. ሰላም ጤና ይስጥልን። እንደምናመሻችሁ ከዋሽንግተን ዲሲ በ1431 መካከለኛ ሞገድ የሚተላለፈውን የረቡዕ ግንቦት አምስት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂታዬ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፍልሰተኞችና ስደተኞች ያለፈቃዳቸው ፈቃዳቸው እንዲመለሱ አይደረግም ሲሉ አስታወቁ። ለምሽቱ ያለን አንዱ ዘገባ ነው ኤርትራውያን በቴል አቪቭ የኤርትራ ኤምባሲ ደጃፍ ያደረጉት የተቃውሞ ሰልፍም ይኖረናል። በአፍሪካ ነክ ርዕሶች ደግሞ በአፍሪካ በሚካሄዱ ምርጫዎች ዙሪያ ትንታኔ የሰጡ እንግዳ ጋር የተደረገ ውይይት ለምሽቱ ይዘናል። አሁን የዓለም ዜና ከአዲሱ አበበ። እንደምን አምሽታቸዋል አድማጮች። አንድ የብሩንዲ ጄኔራል ለምስራቅ አፍሪቃ ማህበረሰብ ከሀገር ወጣ ያሉትን ፕሬዚዳንት ፔሬ እንኩሩንዙይዛን አባረው ስልጣን መያዛቸውን ይፋ አደረጉ። ጄኔራል ጎድፍሮይ ኒዮሞምባሬ ዛሬ ረቡዕ ነው በተለያዩ የግል ራዲዮ ጣቢያዎች ቀርበው የራሳቸውን መሪነት ያሳወቁት። ፕሬዚዳንቱ ከስልጣን ተባረዋል፣ ብሔራዊ ሰላምና አንድነት ለመመስረትም በቅርቡ አንድ ኮሚቴ አቋቁማለሁ ሲሉም ተደምጠዋል። ብሩንዲ ዋና ከተማ ቡጁምቡራ የሚገኘው የቪኦኤ ዘጋቢ ጌብ ጄዝሎ እንደሚለው እኒህ ጄኔራል የወታደሩን ሙሉ ድጋፍ ይኑራቸው አይኑራቸው አልታወቅም ዘጋቢያችን አያይዞም ቀኑን ሙሉ ተኩስ እንደሚሰማና ፖሊሶችም ከተቃዋሚዎች ጋር እየተጋጩ እንደሆነ አመልክቷል። ይህ የዛሬው መፈንቅለ መንግስት ሙከራ ፕሬዚዳንቱ ለሶስተኛ ጊዜ እወዳደራለሁ ካሉበት ቀን ጀምሮ ሲካሄድ የሰነበተውን አመጽና ተቃውሞ ተከትሎ የመጣ ነው። በሶስት ሰዓት ዜናችን ሰፋ ያለ ዘገባም እናክላለን። የዩናይትድ ስቴትስ የፌዴራሉ መርማሪዎች ትናንት ማታ አንድ የመንገደኞች ባቡር የተገለበጠበት አካባቢ ደርሰው የአደጋውን መንስኤ በማጣራት ላይ መሆናቸው ተገለጠ። ከዋሽንግተን ዲሲ ወደ ኒውዮርክ ያመራ የነበረው የመንገደኞች ባቡር የተገለበጠው ፊላደልፊያ ውስጥ ሲሆን እስካሁን በተረጋገጠ መረጃ መሠረት ስድስት ሰዎች ሞተዋል፣ ሌሎች ከአንድ መቶ አርባ በላይ ቆስለዋል። 243 መንገደኞችን ያሳፈረውና በወቅቱ በሰዓት 100 ኪሎ ሜትር ይበር የነበረው ይህ ባቡር ሲገለበጥ ሞተሩ ያለበትና ሌሎች ስድስት ፉርጎዎች በተለያዩ አቅጣጫዎች ተበታትነው ሲሰባበሩ ውስጡ የነበሩ የመንገደኞች ሻንጣዎችና ልዩ ልዩ እቃዎችም በአየር ሲንሳፈፉ ሲበታተኑ ታይቷል። የፊላደልፊያው ከንቲባ ማይክል ኑተር ናቸው፣ በዕድሜዬ ያላየሁት እጅግ ከባድና አሰቃቂ ብለው ሲገልጡ የተሰሙት። ባለስልጣናት በሰጡት መግለጫ እስካሁን ከ140 በላይ ቁስለኞች ለሕክምና ወደ የአካባቢ ሆስፒታሎች መወሰዳቸውን ተናግረዋል። ስድስቱ በጽኑ የቆሰሉ ናቸው። በየመኑ ውዝግብ ምክንያት የረድኤት አቅርቦት የተጓጎለበት የአገሪቱ ሕዝብ እርዳታ ይደርስለት ዘንድ ተፋላሚዎቹ ወገኖች የተኩስ አቁም ውል በማድረጋቸው የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውሳኔውን አወደሰ። የተባበሩት መንግስታት ዋና ጸሐፊ ባንኪሙንም ለየመኑ ውዝግብ ፖለቲካዊ መፍትሄ የሚሻ ውይይት እንዲያዘጋጁ ምክር ቤቱ ባወጣው መግለጫ አሳስቧል። ተፋላሚ ወገኖቹ ትናንት ማክሰኞ ማምሻው ላይ ነው ለአምስት ቀናት ተኩስ ለማቆም ውል ያደረጉት። የመን ውስጥ ላለፉት ስድስት ሳምንታት የአየር ጥቃት ሲያካሂድ የቆየው ሳውዲ አረቢያ መራሹ ጣምራ ቡድን፣ የሁጥ ሽምቅ ተዋጊዎች እና የመንግስቱ ወታደሮች ናቸው በአንድነት ተኩስ ለማቆም የተስማሙት። ምስራቅ ዩክራይን ውስጥ ያለውን ቀውስ ለማቆም ሩሲያና አፍቃሪ ሩሲያ ተገንጣዮች የሰላም ስምምነት ለማድረግ ወቅቱ አሁን ወሳኝ ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን አስተያየት የሰጡት ዛሬ ረቡ አንታሊያ ቱርክ ውስጥ ከኔቶ ውጭ ጉዳይ ሚኒስትሮች ጋር በተገናኙበት ጊዜ ነው። ውጭ ጉዳይ ሚኒስትር ኬሪ ከሩሲያው ፕሬዚዳንት ቭላዲሚር ፑቲንና ከሩሲያ አቻቸው ሰርጌ ላቭሮቭ ጋር በሩሲያዋ መዝናኛ ከተማ ሰዎች ትናንት መገናኘታቸውን ተከትሎ መሆኑ ነው። እንግዲህ ይህ አስተያየት ይፋ የተደረገው ዩናይትድ ስቴትስና ሩሲያ በዩክራይንና በየመን ምክንያት ግንኙነታቸው ከሻከረ ወዲህ ውጭ ጉዳይ ምስትር ኬሪ ሩሲያን ሲጎበኙም የአሁኑ የመጀመሪያ ጊዜ መሆኑ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን በአንድ ወታደራዊ ትርኢት ላይ አንቀላፍቷል ያሏቸውን መከላከያ ሚኒስትራቸውን አስረሸኗቸው ሲል የደቡብ ኮሪያ ብሔራዊ የስለላ አገልግሎት አስታወቀ። አንድ የስለላው አገልግሎት ከፍተኛ ባለሥልጣን እንደገለጡት የሕዝባዊ ጦር ኃይል አዛዥ የሚል ማዕረግ የነበራቸው ጄኔራል ሂዮን ዮን ኮይ በጸረ አውሮፕላን ጠመንጃ ነው የተረሸኑት። ጀኔራል ሆዮን ባለፈው ሚያዝያ 22 ቀን ሲገደሉ በብዙ መቶ የሚቆጠሩ ጄኔራሎች ቆመው ሲያስተውሉ ነበር ተብሏል። ጀኔራሉ የተገደሉበት ሚያዝያ 22 ቀን በተለይ እንደ ሰሜን ኮሪያ ለመሰሉ አገሮች የሜይዴ ማለትም የወዝ አደሮች ቀን ዋዜማ ስለነበር ለበዓሉ በተዘጋጀ ወታደራዊ ትርኢት ላይ እኒህ ጄኔራል ሲያንቀላፉ ስለታዩ ይሆናል አምባገነኑ መሪ ያስረሸኗቸው ሲሉ የደቡብ ኮሪያው የስለላ መስሪያ ቤት ኃላፊ ተናግረዋል። በመጨረሻም ቻይና ውስጥ እንደ አውሮፓ አቆጣጠር ከ2009 ዓ ም ጀምሮ የተሻሻለ ሕግ የወጣ ቢሆንም የፖሊስ ወከባና ያለ አግባብ የማሰር እርምጃ ግን እየተባባሰ መሄዱ ተገለጠ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ዛሬ ረቡዕ ይፋ ባደረገው መግለጫ ፖሊሶች ለፍርድ ቤት የሚያቀርቡት መረጃ በታሳሪዎች ላይ ድብደባ እና ሰቆቃ እየፈጸሙ የሚያገኙትን ያለ ታሳሪዎች ውዴታም የተሰጠ ቃልን ነው ብሏል። አድማጮች ለሰዓት ያለን ዜና በዚሁ አበቃ። በሶስት ሰዓት ተጨማሪ ዜና ከዘገባዎች ጋር ይዤ እመለሳለሁ። አዲሱ አበበኔን መልካም አጫጭር የዓለም ዜናዎችን ነበረ ያቀረበልን አዲሱ። በምሽቱ በመደበኛው ዝግጅት ደግሞ ተጨማሪ ዜናዎችን ይዞ ይመለሳል። ወደ ዘገባዎች ክፍለ ጊዜ እንለፍ። የሜዲተራኒያንን ባህር ለማቋረጥ ሲሞክሩ የሚያዙ ፍልሰተኞችና ስደተኞች ከፍቃዳቸው ውጪ ወደ ሀገራቸው እንዲመለሱ አይደረግም ሲሉ የአውሮፓ ህብረት የውጭ ጉዳዮች ፖሊሲ ኃላፊ ተናገሩ። ከተባበሩት መንግስታት ድርጅት የአሜሪካ ድምጿ ማርግሬት በሽር ተጨማሪ ዘገባ ይዛለች። ሰሎሞን ክፍሌ ያቀርበዋል። በአውሮፓ ህብረት ከፍተኛዋ የውጭ ጉዳዮች ተጠሪ ፌዴሪካ ሞጌሪኒ ትላንት ለሁለተኛ ጊዜ በዓለሙ ድርጅት የጸጥታው ምክር ቤት ንግግር አድርገዋል። በድብቅ የሚያሸጋግሩ ሕገ ወጥ ቡድኖችን በመጠቀም ወደ አውሮፓ ለመግባት የሚሞክሩ የአፍሪካና አረብ ሀገሮች ፍልሰተኞች ቀውስ ውስብስብና አስቸጋሪ መሆኑን አስረድተዋል። ሕገወጥ አሸጋጋሪዎች ብዙውን ጊዜ ፍልሰተኞችን ባሕር ላይ እየተዋቸው እንደሚጠፉ ገልጸው ለችግሩ አንድ ወጥ የሆነ ምትሃታዊ መፍትሄ እንደሌለውና የተባበረ ምላሽ እንደሚያስፈልገው አብራርተዋል። ችግሩ አስቸኳይ የሰብዓዊ እርዳታ አቅርቦት ብቻ ሳይሆን የደህንነት ጥበቃ ቀውስም ጭምር ነው። እነዚህ በሕገ ወጥ መንገድ ፍልሰተኞችን የሚያሸጋግሩ ቡድኖች በመረብ የተገናኙ በመሆናቸውና አንዳንዴም የአሸባሪ እንቅስቃሴዎችን በገንዘብ ስለሚረዱ ድሮኑ ያልተረጋጉ አካባቢዎችን ጸጥታ በማደፍረስ አስተዋጽኦ ይኖራቸዋል። በያዝነው የአውሮፓውያኑ ዓመት 2015 ብቻ ድህነትን፣ ሁከትና ጭቆናን ሽሽት የሜዲትሬኒየን ባህር አቋርጠው ወደ አውሮፓ ለመግባት ከሞከሩ ፍልሰተኞችና ስደተኞች መካከል ከ1800 በላይ ሞተዋል። አብዛኞቹ ፍልሰተኞችና ስደተኞች ደግሞ ለሰው ልጅ ሕይወት ደንታ ለሌላቸው ሕገ ወጥ አሸጋጋሪዎች ዕድሜ ልክ ያጠራቀሙትን ገንዘብ ይከፍላሉ። በድብቅ እናሸጋግረሃለን ባዮችም በራሱ ሀገር ውስጥ ግጭትና ትርምስ ያለባትን ሊቢያን ጨምሮ ወደ ሌሎችም ያልተረጋጉ ሀገሮች እጅግ አደገኛ ለሆነ ጉዞ ይዳርጓቸዋል። ጨካኞቹ የድብቅ አሸጋጋሪዎች ከፍልሰተኞችና ስደተኞች ገንዘብ ከተቀበሉ በኋላ ግን ወደ ባህር የሚያስገቧቸው አስተማማኝ ባልሆኑና በተጨናነቁ ጀልባዎች ጭነው ነው። የአውሮፓ ሕብረቷ የፖሊሲ ጉዳዮች ኃላፊ በትላንቱ ለጸጥታው ምክር ቤት ባደረጉት ንግግር በዚህ ሁኔታ የሜዲተራንያን ባህር ለማቋረጥ ሲሞክሩ የተያዙ ፍልሰተኞችና ስደተኞች ከፈቃዳቸው ውጭ በኃይል ወደ ሀገራቸው እንዲመለሱ አይደረግም ሲሉ በግልጽ አስታውቀዋል። let me explicitly assure you that no refugees or migrants intercepted at sea will be sent back against their will በግልጽ ላረጋግጥላችሁ፣ ከእንግዲህ በኋላ ባህር ላይ የተያዘ ማንኛውም ፍልሰተኛ ወይም ስደተኛ ከፍቃዱ ውጪ በኃይል ወደ አገሩ እንዲመለስ አይደረግም። በጀኔቭ ዓለም አቀፍ ስምምነት መሰረት መብቶቻቸው ሙሉ በሙሉ ይከበሩላቸዋል። ሕገ ወጡ ቡድኖች ፍልሰተኛና ስደተኛውን ወደ አውሮፓ ለማሸጋገር የሚጠቀሙት ሊቢያን ብቻ አይደለም ሲሉም ተናግረዋል ሞጌሪኒ። አብዛኛው ሰው የሚያልፈው ግን በዚያ በኩል ነው። አስ ሎንግ አስ ዘር ዊል ኖት ቢ ዩኒቲ ጎቨርንመንት ዛት ዊል ኤክሰርሳይዝ ኢትስ ሌጂቲሜት ኦቶሪቲ በሊቢያ መላ የሀገሪቱን ግዛት መቆጣጠር የሚችል ሕጋዊ የአንድነት መንግስት እስከሌለ ድረስ ሁኔታው በዚህ መልክ መቀጠሉ የማይቀር ነው። የአውሮፓ ሕብረት የውጭ ጉዳዮች ፖሊሲ ኃላፊዋ ፌዴሪካ ሞጌሪኒ ለጸጥታው ምክር ቤት ንግግር ካደረጉ በኋላ ለጋዜጠኞች በሰጡት መግለጫ የአውሮፓ ኮሚሽን ነገ፣ ረቡዕ ፍልሰተኞችን የተመለከተውን አዲሱን አጀንዳውን ለማጽደቅ ይሰበሰባል ብለዋል። አጀንዳዎቹ የባሕር ላይ ቅኝትን በማጠናከር ሕይወት አድን ዘመቻንና ለፍልሰተኞች ቪዛ የመስጠቱን ዕድል ማስፋትን ያካትታሉ ብለዋል በተባበሩት መንግሥታት ድርጅት የጸጥታው ምክር ቤት ደግሞ ብሪታንያና ፈረንሳይ ዲፕሎማቶች በተጠርጣሪ ሕገወጥ አሸጋጋሪዎች ጀልባዎች ላይ እርምጃ መውሰድ የሚያስችል ያሉትን ረቂቅ ሕግ እያረቀቁ መሆናቸው ተዘግቧል የረቂቅ ውሳኔው ሰነድ የፊታችን ሰኞ ለጠቅላላው የጸጥታ ምክር ቤት አባላት ይቀርባል ሲሉም ፌዴሪካ ሞጌሪኒ አስረድተዋል። ሀገራቸው ፍልሰተኞችን በማዳንና በመቀበል ለመተላለፊያው ባሕር ቅርብ የሆነችው የኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚ ሐሳብ አቅርበዋል። ጀልባዎቹ ላይ ፍልሰተኞች ሳይሳፈሩ አስቀድሞ ማውደም የሕገወጡን አሸጋጋሪ ቡድኖች ተግባር ሊገታ ይችላል የሚል በቀጣዩ ዘገባችን ደግሞ በእስራኤል የሚኖሩ ኤርትራውያን ስደተኞች በዋና ከተማዋ በቴል አቪቭ ከሚገኘው የኤርትራ ኤምባሲ ደጃፍ ሰኞ ዕለት የተቃውሞ ሰልፍ አድርገዋል። የሰልፉ ዓላማ በቅድሚያ ለኤርትራ መንግስት፣ አያይዘውም እስራኤልን ለሚያቅፈው የዓለም ማህበረሰብ መልእክት ለማስተላለፍ እንደሆነ ሰልፈኞቹ አመልክተዋል። በእስራኤል የኤርትራ አምባሳደር ተስፋ ማርያም ተከስተም ምላሽ ሰጥተዋል። የተቃውሞ ሰልፍ ያካሄዱትን ተወካዮችና አምባሳደር ተስፋ ማርያምን ያነጋገረቻቸው ምኒያ አፈወርቂ ነች። አዳነች ፍስሐዬ ወደ አማርኛ መልሳ ይዛው ቀርባለች። እስራኤል የሚኖሩ ኤርትራውያን በመዲናይቱ ቴል አቪቭ ትላንት ሰኞ ያካሄዱት የተቃውሞ ሰልፍ በሶስት አካላት ላይ ያተኮረ እንደነበር ዳዊት ደሞዝ ገልጿል። አንደኛውና ዋናው ኤርትራ ውስጥ ያለው ስርዓት ሲሆን ሌሎቹ የዓለም ማኅበረሰብና የኤርትራ ህዝብ እንደሆኑ ዳዊት ገልጿል። የኤርትራ ህዝብ ሌላው ይቅርና በሜዲትራንያን ባህር ለደረሰው ነገርም ሆነ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለፈጸመው ተግባር ሐዘኑን በወጉ ለመግለጽ እንኳን እድል አላገኘም ይላል ዳዊት ደሞዝ። እቲ ሰብአዊ ምስል ተሪፍዎ እቲ ነጻ ኮይኑ ሓሳቡ ክገልጽ ስቪላዊ ሂወት ንክመርሕ የኤርትራ ህዝብ የሰብአዊ መብት መከበርና ሐሳቡን በነፃ መግለጽ እንዲሁም ሲቪላዊ ህይወቱን መምራት ይቅርና በሜርትራንያን ባህር ስለ ደረሰውም ሆነ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ለፈጸሙ ተግባር ሐዘኑን በወግ መግለጽ እንኳ ዕድል አላገኘም በፍርሃት ተውጦ የሚኖር ህዝብ ነው። የኢትዮጵያ ህዝብና መንግስት ሐዘናቸውን በምን መልክ እንደ ገለጹት ኤርትራ ማየታቸውን ሰምተናል። ኤርትራውያን ግን ከዛ በባሰ የተደራረበ በደል የደረሰብን ቢሆንም የኤርትራ መንግሥት ማንኛውንም አይነት ዕውቅና አልሰጠም። ስለሆነም ለኤርትራ መንግሥት ማስተላለፍ የፈለግነው መልእክት የኤርትራ ሕዝብ አገሩ ውስጥ በሰላም እንዲኖርና ሲቪላዊ ህይወቱን በሰላም እንዲመራ እንዲፈቅድ እስረኞችንም ካለ ምንም ቅድመ ግዴታ እንዲፈታና በሕገ መንግሥቱ ላይ የተመሠረተ ስርዓት እንዲመሠረት ከዚህ ቀደም የተነደፈውን ሕገ መንግሥት እንዲተገበር ነው ጥሪ ያደረግነው። ኤርትራውያኑ የተቃውሞ ሰልፈኞች እስራኤልን ላቀፈው የዓለም ማኅበረሰብ ጥሪ ማቅረባቸውንም ዳዊት ደሞዝ ጨምሮ ገልጿል። ማሕበረሰብ ዓለም ንእስራኤል ሓዊስካ ድማ ንሕና ኤርትራውያን ስደት አይመረጽናየውም እስራኤልን ላቅፎ የዓለም ማኅበረሰብ ያቀረብነው መልእክት ደግሞ እኛ ኤርትራውያን ለስደት የተዳረግነው ስደትን መርጠን ሳይሆን ኤርትራ ባለው መንግሥት ምክንያት ነው። ስለሆነም የዓለም ማኅበረሰብ ፖለቲካንና ሰብአዊነትን ለያይቶ እንዲመለከት ነው ጥሪ ያደረግ ነው። ገብረ ህይወት መለስ በበኩሉ በኤርትራውያን ላይ ለሚደርሰው ሥቃይ ዋናው ተጠያቂ የኤርትራ መንግሥት ነው ይላል። ከቢድ መስዋዕቲ መሪር ዋጋ ዝከፈልና ሕብረተሰብ ኢና ከባድ መስዋዕትነትና መራራ ዋጋ የከፈልን ሕብረተሰብ ነን። ዋጋና ህይወት የተከፈለውም እንደ ዜጎች በሀገራችን ዋስትና አግኝተን በክብር ለመኖር ነበር። ይሁንና የኤርትራ ህዝብ በፊት ከነበረው አገዛዝ በከፋና መራራ በሆነ አገዛዝ ስር ወድቆ በከባድ ችግር በመኖርና ባለመኖር ሁኔታ ላይ ይገኛል። ስለሆነም ዋናው ጠንቅ እስላማዊ መንግሥት ሲናይ ወይም ባህር ሳይሆን ትልቁን ኃላፊነት ሊሸከም የሚገባው ኤርትራ ውስጥ ሥልጣን ላይ ያለው መንግሥት ነው። የኤርትራ መንግሥት ኃላፊነቱን እንዲሸከም ለመጠየቅና በዋናነትም መንግሥቱን ለማውገዝ ነበር የተሰለፍነው። እስራኤል ያሉት የኤርትራ አምባሳደር ደግሞ የህዝባቸውን ድምፅና ውታ እንዲያዳምጡ ከህዝባቸው ጎን ቆመው እርምጃ እንዲወስዱ ጥሪ ለማቅረብም ጭምር ነው የተቃውሞ ሰልፍ ያካሄድ ነው። ኤርትራውያን ተቃዋሚ ሰልፈኞቹ ያቀረቡትን ደብዳቤ በፖሊስ በኩል እንደተቀበሉ የገለጹት የኤርትራ አምባሳደር ተስፋ ማርያም ተኸስተ በበኩላቸው የወጣቶች ሞት ያሳዝናል። ነገር ግን እንዲወጡ እየገፋፏቸው በሌላ በኩል ደግሞ ወጥ ብሎ የተቃውሞ ሰልፍ ማድረጉ እርስ በርሱ ይጋጫል ብለዋል። የሕዝን እዩ ሓቂ ዝሕዝን እዩ ሓደ መልእስያት ኣብ ባሕሪ ክጠልቁ ከለዉ ዝተፈላለየ መንገዲ ይሰብሃሉ። ያሳዝናል ወጣቶች ባህር ውስጥ ሲሰምጡ፣ ሰዎች በተለያየ መንገድ ሲያልቁ የሚያሳዝን ነገር ስለሆነ ሁላችንም አዝነናል። ዜጎቻችን በመሆናቸው እናዝናለን። ይሁንና ወጣቶች ትምህርት ቤት ተከፍቶላቸው እያለ መማርና መቅበጥ በሚገባቸው ጊዜ ትተውት እየሄዱ ነው። አንዱ ችግር ምንድን ነው? በአንድ በኩል ሰዎች ከሀገር እንዲወጡ የገፋፉ፣ በሌላ በኩል ደግሞ ከሀገር ወጡ ሞቱ እያሉ ሰላማዊ ሰልፍ ማድረጉ እርስ በርስ የሚጋጭ ነገር ነው። እያንዳንዱ ሰው ልጆቹ በሀገራቸው ሆኖ እንዲማሩ እንጂ ከሀገራቸው እንዲወጡ ማድረግ አይኖርበትም፣ ከስደት የሚገኝ ጥቅም የለምና። አምባሳደር ተስፋ ማርያም አያይዘውም አስር ኮሌጆች ከፍተናል፣ በየገጠሩ ትምህርት ቤቶች ሰርተናል። ለአንድ ተማሪ የሚያስፈልግ ነገር ሁሉ አለ። የሕክምና ቦታዎች አሉ። ጥሩ ሕብረተሰብ እንዲፈጠር ተብሎ ንጹህ የመጠጥ ውሃ አለ። ይህን ሁሉ እየተው ነው የሚሄዱት ሲሉ አመለካከታቸውን ገልጸዋል። በ1431 መካከለኛ ሞገድ የሚተላለፈው የረቡዕ ምሽት ፕሮግራማችን እስከ አንድ ሰዓት ተኩል ድረስ ይቀጥላል አብራችሁን ቆዩ አሁን ወደ አፍሪካ ነክ ርዕሶች ይሆናል የምናልፈው አፍሪካ ውስጥ ፍትሐዊና ተአማኒ ምርጫ የማካሄዱ ልምድ ምን ያህል እየሰረጸ ነው በሚለው ነጥብ ላይ እንዲያወያዩን የአፍሪካ ጥናቶች ምሁር የሆኑትን የዘወትር ተባባሪያችንን ዶክተር አየለ በከሬን ጋብዘናል በዩናይትድ ስቴትስ ኮርኔል ዩኒቨርሲቲ ለብዙ ዓመታት ሲያስተምሩ ከቆዩ በኋላ በአሁኑ ወቅት በመቀሌ ዩኒቨርሲቲ በታሪክ ትምህርት ተባባሪ ፕሮፌሰር ሆነው ይሰራሉ። ዶክተር አየለን ያነጋገረቻቸው የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍሳሀዬ ነች። ዶክተር አየለ በከሬ ለትብብሮና ለጊዜው እናመሰግናለን። አፍሪቃ ውስጥ በአሁኑ ጊዜ ምርጫ ከተሸነፉ በኋላ ስልጣን አናስረክብም ብለው የሚያንገራግሩ እየቀነሱ ቢሆንም ሙሉ በሙሉ ፍትሐዊና ተአማኒ የሆነ ምርጫ የማካሄዱ ተግባር ተስፋፍቷል ለማለትም ያስቸግራልና በአሁኑ ጊዜ አፍሪቃ ውስጥ ፍትሐዊና ተአማኒ ምርጫ አካሂደዋል የሚባሉት ሀገሮች የትኞቹ ናቸው? ለጠየቅሹ ጥያቄ መልስ ለመስጠት በመጀመሪያ ማየት ያለብን የዲሞክራሲ ሂደት በአፍሪካ ውስጥ የዲሞክራሲ ታሪክ በአፍሪካ ውስጥ ምን ይመስላል? የሚለውን ጥያቄ መጠየቅ ያለብን ይመስለኛል። በተለይም ብዙ የአፍሪካ ሀገሮች ነጻነታቸውን ያገኙት እንደ ኤውሮፓውያን አቆጣጠር ከአስራ ዘጠኝ መቶ ስልሳ ዓመተ ምህረት ጀምሮ ስለሆነ ከዛ በኋላ ያለው ሂደት ምን ይመስላል ብለን ብንጠይቅ በአጠቃላይ አሁን ያለው ሂደት ፍትሃዊና ነጻ ምርጫ ማካሄድና ፍትሐዊና ነጻ በሆነ መንገድ መሪዎችን መምረጥ ስርዓቱ ያመዝናል፣ በአፍሪካ ውስጥ ያመዝናል። ታሪኩን በምናይበት ጊዜ እና ይሄንን ካልኩ በኋላ ልክ አንቺ ለጠየቅሽኝ ጥያቄ መልስ ለመስጠት ከተፈለገ አንደኛ መጠቀስ የምትችል ሀገር በአንደኝነት እንደውም የተለያዩ ድርጅቶችም ሙሉ ዲሞክራሲ አለባት የምትባል ሀገር ሞሪሸስ ናት። ሞሪሸስ በህንድ ውቅያኖስ የምትገኝ ደሴት ናት እና እሷ አንደኛ ናት ተብላ ትጠቀሳለች። ከዛ ሌላ እንግዲህ ጋና ሁለተኛ ሊሆን ይችላል። ጋና በምዕራብ አፍሪካ የሚገኝ ሀገር ነው። በተከታታይ ምርጫ ተካሂዷል። ምርጫው ፍትህና ነጻ ነው ተብሎ ተወስኗል። በሌላ አንጻር ደግሞ ጋና ውስጥ የተለያዩ ፓርቲዎች አሉ። ተቃዋሚው ፓርቲ ገዢውን ፓርቲ በማሸነፍ ስልጣን ይዟል። ያ እየተለመደ መጥቷል። ሌላ ኤግዛምፕል ካስፈለገ ብዙዎቹ ነጻና ፍትህ ምርጫ ያካሄዱ ሀገሮች የሚገኙት በደቡብ አፍሪካ ነው፣ ሳውዘርን አፍሪካ በሚባለው እና እዛ ከሄድን ቦትስዋና አለ። በጣም የተለመደ ስርዓት ሆኗል በምርጫ መሪን መቀየር። ናሚቢያ አለ፣ ራሱ ደቡብ አፍሪካ አለ፣ ዛምቢያ አለ፣ ሞዛምቢክ አለ እና ማላዊ እነዚህ በሙሉ በምርጫ መሪ የመረጡበት በምርጫ ሽግግር ያደረጉበት የፖለቲካ ስልጣንን ሽግግር ያደረጉበት ነው። እርግጥ በደቡብ አፍሪካ ብቻ አይደለም። ወደ ምዕራብ አፍሪካም ከሄድን ኤግዛምፕሎች አሉ። ቅድም ጋናን ጠቅሽ አለሁ። ከጋና ውጭ ሴኔጋል አለ፣ ላይቤሪያ አለ። እርግጥ በእርስ በርስ ጦርነት ሄደዋል፣ ግን አሁን የዲሞክራቲክ ስርዓት በደንብ አስፍነዋል። ቤኒን አለ፣ ሴራ ሊዮን አለ፣ ጊኒ አለ፣ ኒጀር አለ እና አሁን ደግሞ በቀደም ፕሮግራም የሰራንበት ናይጄሪያ አለ። እና እዛም የምናየው እድገት ይህ በፍትህና ነጻ በሆነ መንገድ ምርጫን ማካሄድ እየተለመደ መሄዱን ነው። ወደ ሰሜን አፍሪካ ስንመጣ ችግር አለ። ወደ ሰሜን አፍሪካ ስንመጣ በአንድ በኩል በጣም ለረጅም ጊዜ ስልጣን ላይ የቆዩ መሪዎችን አስወግደዋል በአረብ ስፕሪንግ በሚባለው ወይም የአረብ ጸደይ በሚባለው እንቅስቃሴ በሌላ በኩል ስናይ እነዛ የህዝቡ እንቅስቃሴዎች አሁን ወደኋላ እየተንሸራተቱ በተለይ የወታደር ክፍሉ ፖለቲካ ውስጥ በመግባት ስልጣኑ ወደ እነሱ እያመራ ይገኛል። እና እዛ ከቱኒዥያ በስተቀር ሌሎቹን ነጻና ፍትህ የሆነ ምርጫ ተካሂዶባቸዋል ብለን ለመናገር ትንሽ ያስቸግረናል። ወደ እኛ ሰፈር የመጣን እንደሆነ ምስራቅ አፍሪካና የአፍሪካ ቀንድ በሚባለው አካባቢ የመጣን እንደሆነ ነጻ የሆነ ምርጫ ያካሄዱት ምሳሌ መስጠት ካስፈለገ ሶማሊያ ውስጥ የሚገኙ ሶማሊላንድ እና ፑንትላንድ ናቸው እና ኬንያም ምርጫ አካሄደዋል ግን ኬንያ ከምርጫም በፊት ሆነ ከምርጫ በኋላ አመፅ እያጀበ ነው እየተካሄደው ግን እርግጥ ያ ስርዓት ከሌሎቹ ይሻላል በቅርቡ ሱዳንም ምርጫ አካሄዳ ነበር ግን ሱዳን ውስጥ ተቃዋሚ ፓርቲዎች ስላልተሳተፉ ውጤቱ የታወቀ ነበረ እና ፕሬዚዳንት በሽር እንደገና ሊያሸንፉ ይችለዋል። ብዙ የአፍሪቃ ሀገሮች ደህና ፍትሐዊና ተአማኒ ምርጫ አካሂደዋል ሊባሉ የሚችሉትን ጠቅሰዋል እና ምን አይነት የምርጫ ሂደት ስላካሄዱ ነው? በጣም ጥሩ ጥያቄ ነው። የዲሞክራቲክ ስርዓት ለመኖሩ መርሆዎች አሉ። አንደኛ የምርጫው እንቅስቃሴ ህዝቡን ያሳተፈ ሲሆን ህዝቡ በራሱ ተንቀሳቅሶ ለስርዓቱም ሆነ ለኢኮኖሚክ እድገትም ሆነ ለኑሮም ሆነ ለማንኛውም ያስፈልጋል ብሎ አምኖበት ሲንቀሳቀስ፣ ሌላው ደግሞ ወገንተኝነት ያልሆነ ምርጫ ሲካሄድ። ሌላው በጣም አስፈላጊ ነገር ምንድን ነው? ምርጫን ለማካሄድ ነጻ የሆነ የምርጫ ቦርድ ያስፈልጋል። ነፃ የሆነ የምርጫ ቦርድ ካለ ስርዓቱን ያበጃል። ህዝቡ ድምፅ ሲሰጥ፣ ያ ድምፁ መሬት እንዳይወድቅ ያደርጋል። ይህንን ስርዓት ነው እንግዲህ የመሰረቱ ያሉት። ይሄ ደግሞ በመላው ዓለም የሚሰራበት አሰራር ነው። ሌላው ደግሞ ጠቃሚነትም ምንድን ነው? በአሁኑ ጊዜ የአፍሪካን ህዝብን ስንመለከት ከሰባ አምስት ከመቶ በላዩ ወጣት ነው። ከሀያ ሁለት አመት በታች ነው እና ይሄ ወጣት የአገሩ ብቻ ሳይሆን በመላው ዓለም የሚካሄዱትን ሁኔታዎች ያያል፣ ያውቃል፣ ይሰማል። ሶሻል ሚዲያ በመጠቀም ሊከታተል ይችላል እና ሌሎች ሀገሮች ጋር ያሉትን ሁኔታዎች ያውቃል። እና እነዛ ሁኔታዎች ሀገር ውስጥ ከሌለ ትዕግስት ያጣል ማለት ነው። ወደድንም ጠላንም አፍሪካ ውስጥ ያሉትንም ሀገሮች ወደ ታማኒና ፍትህ ወደ ሆነ ምርጫ እንዲሄዱ የሚያደርጋቸው እና ይህንን ስርዓትና ይህንን ባህል እየተከተሉ ነው ያሉት ቅድም የጠቀስኩልሽ። እና ለዛም ምልክት የሚሆነው ምንድን ነው? አንደኛ ተቃዋሚ ፓርቲዎች የገዥውን ፓርቲ አሸንፈው ስልጣን ለመያዝ ሲችሉ ያ ሲደጋገም፣ ሁለተኛ ደግሞ መሪዎች በድንገት ቢሞቱ ይሄ ጋና ሆኗል። ዛምቢያ ሆኗል። ማላዊ ሆኗል። ምንም መረበሽ ሳይመጣ ስልጣኑ በቀላሉ ወይ ለምክትሉ፣ ከዛ በኋላ ደግሞ ምክትሉ ተወዳድሮ ከሌሎቹ ጋራ አሸንፎ፣ ይሄ እንግዲህ እንደ ባህል እየመጣ ነው ያለው። ይህ ሁኔታ በአሁኑ ጊዜ አፍሪካ ውስጥ እያየን ነው። ቅድም የፑንትላንድን እና የሶማሌላንድን ጠቅሶ ሶማሌላንድን አዎ እነዚህ ሁለት ግዛቶች ገና ዓለም አቀፍ እውቅና እንኳን ያላገኙ ናቸው። እንግዲህ ራሳቸውን ሰይመው የሚንቀሳቀሱች ናቸው። እንዴት እንደዛ ፍትሐዊና ተአማኒ ምርጫ ለመካሄድ ቻሉ ይላሉ። ጥሩ ነጥብ ነው ያመጣሽው። አንደኛው ያው በዓለም እውቅና ስላላገኙ ዓለም እውቅና ሊሰጥን የሚችለው ያንን ስርዓትን ስንመሰርት ነው በማለት ሊሆን ይችላል። ሁለተኛ ደግሞ ከዛ በፊት ሶማሊያ ያው ለረጅም ጊዜ በርስ በርስ ጦርነት ነው የሄደችው እና እነዛን ሁኔታዎች ተምረው ተረድተው ዘላቂ ሰላም ሊሰፍን የሚችለው በእኛ ቦታ ፍትህና ታማኒ የሆነ ምርጫ በማካሄድ ነው በማለት እንደጠቀስኩልሽ፣ ሶማሊላንድ ደሞ ደስ የሚለው ክፍል ምንድን ነው? ገዢው ፓርቲ በተቃዋሚ ፓርቲ ተሸንፏል። ፑንትላንድም እንደዚህ ነው የሆነው በቅርቡ በተካሄደው ምርጫ ገዢው ፓርቲ ተሸንፎ ለተቃዋሚው ፓርቲ አስረክቧል። እና እነዚህ ሁለት የሚያሳየው ምንድን ነው? አምባገንነቱን አይተውታል፣ የእርስ በርስ ጦርነቱን አይተውታል። በአሁኑ ጊዜ እንደ አማራጭ አድርጎ ያዩት የዲሞክራቲክ ስርዓት ማስፈኑና ህዝቡን ማሳተፉ መሆኑን ተረድተው በዲሞክራቲክ ስርዓት እየተንቀሳቀሱ ነው ያለው። የዚህ ቃለ መጠይቅ ሁለተኛና የመጨረሻ ክፍል በመጪው ሰኞ ይቀርባል። ክቡራትና ክቡራን ከአሜሪካ ድምጽ ራዲዮ በ1431 መካከለኛ ሞገድ የሚቀርበው የግማሽ ሰዓት ፕሮግራማችን እዚህ ላይ ያበቃ። ከምሽቱ በሶስት ሰዓት በመደበኛው ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጅ ታየነኝ። በደህና አምሹ። biết biết, cần nhau, em mãi yêu biết, bên anh em sẽ lâu chừng ra sao sẽ chia nhì, muốn đến nhau, em mãi biết biết, lâu sẽ ai For good news. Acho que Zeg je niet, ben of nee, het ton ik I've been